የዩናይትድ ስቴትስ ፌዴራል ምርመራ ቢሮ ሂላሪ ክሊንተን የውጭ ጉዳይ ሚኒስትር በነበሩበት ወቅት የኢሜይል ልውውጥ ያደርጉበት የነበረው ጥበቃ በሚደረግበት የመንግስት አላላክ ወይም መላኪያ ዘዴ ሳይሆን በግል የእጅ ስልካቸው መሆኑን ተንተርሶ መጠነ ሰፊ ምርመራ አካሂዷል። የግል የእጅ ስልክን መጠቀም ሚስጥራዊ የመንግስት ሰነዶችን ለሌሎች ሌሎች እጅ እንዲገቡ ለአደጋ የሚያጋልጥ በመሆኑ እጅግ ግድ የለሽ የሆነ አያያዝ ነው ሲልም ክፉኛ ነቅፏል። ይሁንና የወንጀል ክስ ሊመሰረትባቸው የሚያስችል ነገር የለም ሲሉ ነው የፌዴራ የፌዴራሉ ምርመራ ቢሮ ስራ አስኪያጅ ጄምስ ኮሚ ያስታወቁት። ጄፍ ክለስተርና ሪቻርድ ግሪን ያጠናቀሯቸውን ዘገባዎች ዝርዝር አዳነች ሳዬ ይዛ ቀርባለች። የምርመራው ቢሮ ስራ አስኪያጅ ጄምስ ኮሚ ሂለሪ ክሊንተን የውጭ ጉዳይ ሚኒስትር በነበሩበት ወቅት የግል ኢሜይል በመጠቀማቸው ዙሪያ ሰፊ ምርመራ ከተደረገ በኋላ በእሳቸው ላይ ክስ እንዲመሰረት ምክር ሀሳብ እንደማያቀርቡ አስታውቀዋል። አቃቢያነ ሕግ በሂላሪ ክሊንተን ላይ ክስ ለመመስረትም ሆነ ላለመመስረት ከመወስናቸው አስቀድሞ የተለያዩ ጉዳዮችን አሰላስለዋል። አውጥተዋል፣ አውርደዋል። በተለይም ቸልተኝነቱ ሆን ተብሎ የተደረገ ነው ወይስ አይደለም የሚለውን ነጥብ በሚገባ አጢነዋል። የጉዳዩን አፈጻጸምና ከዚህ ቀደም የታዩ ሌሎች ተመሳሳይ ድርጊቶችን አያያዝም ተመልክተዋል። የአያያዝ ጉድለቱንና የምስጢራዊ መረጃ መደምሰስን ስንመረምር በእነሱ ላይ ተንተርሶ ክስ ለመመስረት የሚያስችል ጉዳይ አላገኘንም። ኮሚ አያይዘው ግን የተደረገው ምርመራ ሂለሪ ክሊንተንና በእሳቸው ስር የሚሰሩት ሰዎች በምስጢራዊ መረጃ አያያዝ ላይ ቸልተኝነት አሳይተዋል፣ ሕግ የመጣስ መሰረት ማስረጃም አለ ብለዋል። 110 ኢሜይሎች እና 52 የኢሜይል ሰንሰለቶች በተላኩበት ወቅት ሚስጥራዊ መረጃ እንደነበራቸው ታውቋል። ከነሱም አንዳንዶቹ ከፍተኛ ምስጢር ነበሩ። ይሁንና ድርጊቱ ሆን ተብሎ የተፈጸመ አይደለም ብለዋል። የምርመራው ቢሮ ዳይሬክተር በሂለሪ ክሊንተን ላይ የወንጀል ክስ ባለመመስረቱ የተበሳጩት ሪፑብሊካዊው ተቀናቃኛቸው ዶናልድ ትራምፕ ሰሜን ካሮላይና ሆነው ሲናገሩ የፌዴራሉ ምርመራ ቢሮ ውሳኔ ያሳፍራል ብለዋል። know about you, but I always felt that Hillary Clinton would escape criminal charges for her dangerous and illegal behavior. የናንተን አላውቅም። እኔ ግን ሂላሪ ክሊንተን በአደገኛውና በህገወጡ ምግባራቸው ሳቢያ ከሚጠየቁበት የወንጀል ክስ እንደሚያመልጡ ሁሌ የሚሰማኝ ነበር። ስርዓታችን ብልሹ መሆኑ ያሳዝናል። ሂላሪ ክሊንተን ከኦፊሴላዊው ኢሜይል ይልቅ ከግል ኮምፒውተር አገልግሎት ጋር የተያዘውን ኢሜይል የተጠቀሙት የግል የመረጃ ልውውጦችን ደህንነት ለመጠበቅ ስለፈለጉ እንደሆነ ተናግረዋል። የፌዴራሉ ምርመራ ቢሮ ዳይሬክተር ኮሚ ግን ጠላት ወገኖች ለክሊንተን ኢሜይል ተደራሽነት ሊያገኙ የሚችሉበት እድል ነበር ይላሉ። በእንዲህ አይነቱ አሰራር መገልገሉ በመንግስት ኢሜይል ከመጠቀም የባሰ የተጋለጠ መሆኑን ተንታኞች ይናገራሉ።